ባለፉት ሳምንታት በአዲድ አሮ ከተማ የፖሊስ አባል የሆነ ተጠርጣሪ ሴቶችን በመድፈር ለቀረበበት ክስ በስድስት ሺህ ብር ዋስ መለቀቁን ተከትሎ የከተማው ነዋሪዎች ሁኔታው የሴቶችን ጥቃት ያቀለለ ነው በማለት ሰላማዊ ሰልፍ ለማድረግ ያደረጉት ሙከራ ሳይሳካ ቀርቷል። ይሁንና የሴቶች ጉዳይ ይመለከተናል ያሉ ወጣት ሴቶች ሰላማዊ ሰልፉ እስኪፈቀድ ድረስ በዚህ ጉዳይ ላይ መነጋገሩ መቀጠል አለበት በማለት በማህበራዊ ድረገጾች ላይ በምስል በቪዲዮ፣ በፖስተር እና በተለይም ደግሞ የትግርኛ ሀሽታጎችን በመጠቀም ውይይትን እያካሄዱ ይገኛሉ። ዛሬ በዚህ በማህበራዊ ድረገጽ ቅስቀስ አድራጊዎች መካከል ወይኒ አብርሃ፣ ዶክተር ሄለን ተድሮስና ጸዲና አባዲን በስልክ አነጋግሬያቸው ነበረ። ወይኒ አብርሃ ስለ እንቅስቃሴው አጀማመር እንዴት ትላለች? እንደም መጀመሪያ በአካል አልነበረም የምንተዋወቀው፣ ሶስታችንም ማህበራዊ ሚዲያ ላይ እኔም ስጽፍ፣ ሄለንም ስትጽፍ፣ ጽዴናም ስትጽፍ ኮንታክት ማድረግ እንዳለብን አመንን እና ስልካችንን ተለዋወጥን። ከዛ በኋላ ስለዚህ ጉዳይ ማውራት ምን መስራት እንደምችል መወያየት ጀመር። በዛ ነው የተጀመረው። ዋናው ለዚህ ካምፔኝ ምክንያት የሆነ ሄለንም በሙያ ዶክተር ስለሆነች ብዙ ነገሮችን ታያለች። እኛም ብዙ ጥቃቶችን ስንሰማ እንውላለን። ግን በሚያሳዝን ሁኔታ ማህበረሰቡ ከዚህ ጉዳይ ጋር በጣም የተላመደ ይመስላል። አይደነግጥም፣ አይደንቀውም። ስለ ሌላ ነገር ሲወራ እናያለን። ፌስቡክ ላይ ስለ ብዙ ነገር ይጻፋል፣ ስለ አለባበስ ሳይቀር ስለ ብዙ ነገር ሲወራ ይውላል። ስለዚህ ጉዳይ ግን አይጻፍም፣ አይወራም። በዳዩ ሳይሆን ብዙ ጊዜ እንዲሸማቀቅ የሚደረገው ተበዳዩዋ ናት። እሷ ላይ ነው ጫናው የሚበረታው። ተጠቂዋን መልሶ የሚያጠቃ ባህል ነው ያለን። ይሄንን ነው የአሲድ ጥቃት አለ። እስካሁን ብዙ ሴቶች ላይ አሲድ ፈሷል እና ግን ምን ላይ እንደደረሰ አጥቂዎቹ የተሰጣቸው ፍርድ ምን እንደሆነ እስካሁን ምንም የተገለጸ ነገር የለም እና ሕግም ላይ ክፍተት አለ ብለን እናምናለን ስለዚህ በዚህ ጉዳይ ላይ የሚመለከታቸው አካላት የሴቶች ጉዳይ የሚሆን ሴቶች ማህበር የሚሆን የሕግ አካላት የሚሆኑ የፍትህ አካላት ይሄ ነገር ትኩረት ሰጥተው እንዲሰሩበት፣ ለምንድን ነው እስካሁን ዝም ያልነው? ከዚህ በኋላ ግን ዝም ማለት የለብንም ብለን ድምጻችንን ለማሰማት ነው። ይሄ ነገር ደግሞ ፌስቡክ ላይ ጽፈን የሚቆም ነገር ሳይሆን ለሴቶቻችን መከታ መሆን፣ ድምጻቸውን ማሰማት ላልቻሉ ድምጽ ለመሆን ነው። የጥቃት ሰለባ የሆነች ሴት እንድታፍር እንድትሸማቀቅና ይባስ ብሎም በዳይዋን አግብታ የምትኖርበት ባህል አለ። ይህ ደግሞ ይበቃል፣ አታገባውም፣ ፍቅር አይበድልም እያሉ በየቀኑ በተለያዩ ሀሽታጎች ውይይቶችን እያካሄዱ ሆኑን ዶክተር ሄለን ተድሮስ ታስረዳለች። አሁን ማህበራዊ ድረ ገጾች እያየን ያለነው ካምፔን ምንድን ነው የሆነው ነው የሰጠነው ስም የሆነው የትግርኛ ቃል ነው ትርጉሙ ይበቃል ነው ሴት ልጅ ላይ የሚደርሱ ጥቃቶች ይቁሙ ነው እያልን ያለ ነው። እኛ ሴት ላይ የሚደርሰውን ጥቃት መስማት ደክሞናል። አስፈላጊውን እርምጃ እየወሰደ አይደለም። መደረግ ያለባቸውን ነገሮች እየተደረጉ አይደለም ብለን መጀመሪያ ያሰብነው ምንድን ነው ሰላማዊ ሰልፍ ለማድረግ ነበር የታሰበው። አልተፈቀደልንም፣ በተለያየ ጉዳይ ምክንያት። ሲፈቀደልን ሰልፉ ይሄ እንቅስቃሴ ይቀጥል ተባብለን ተስማማን። ስለዚህ የሆኖ በሚለውን ስም ነው መንቀሳቀስ የጀመር ነው። ግን ምንድን ነው አሁን ሰልፉ መች እንደሆነ አናገብ እርግጠኝነት፣ ግን እስከዛ ቀን ድረስ በየቀኑ የተለያዩ ኢሺዎችን እያነሳን ነው የምናወራው። ለምሳሌ ዛሬ ምንድን ነው ያወራነው ፍቅር ጥሩ ነገር ነው እንጂ በፍቅር ምክንያት በፍቅር የሚደረጉት ጥቃቶችን የፍቅር ጓደኛ ላይ አሲድ መደፋት እንደሌለበት ነው ዛሬ ስንወያይ የነበረው። ትናንትና ያወራነው አሁን አይትጠቅለልን የነበረ ትናንትና ሀሽታጋችን የተጠቀምነው ለምንድን ነው አይትጠቅለልን። ትግራይ ውስጥ የተለመደ ነገር አለ። አሁን አንድ ሴት ልጅ ከተደፈረች በኋላ ህግ ቦታ ከመሄድ ይልቅ እንደ ሽምግልና ተደርጎ የደፈረ ወንድ ሴቷን እንዲያገባ ከዛ እንድትኖር ነው የሚደረገው። ስለዚህ ይሄ ነገር ጠቅልላ ነው የሚባለው በትግርኛ አይተጠቅለልም ነበር ያል ነው እኛ ደግሞ ትዳር አትመሰርትም በዚህ መንገድ ትዳር አትመሰርትም ብለን ትናንትና አውርተናል። የዚህ እንቅስቃሴ አባል የሆነችው ጸዲና አባዲም መንግስትም ሆነ መንግስታዊ ያልሆኑ ድርጅቶች በዚህ ጉዳይ ላይ ለውጥ ለማምጣት ፈጠራ የታከለበት መንገድ መቀየስና በቋሚነት መስራት እንዳለባቸው ታሳስባለች። ከህዝቡና ከመንግስት በተጨማሪ እንደዚህ ሴቶች ላይ የሚሰሩ ብዙ ድርጅቶች አሉ። የመንግስት የሚሆኑ በኤንጂኦ ደረጃ ቀጣይ የሆነ ስራ እንዲሰሩ እንፈልጋቸዋለን። የሆነ በዓል ሲኖር ኦር አዲስ ኬዝ ባጋጠሙ ቁጥር ይሄንን ጉዳይ ማንሳት አይጠበቅባቸውም። ሁሌ ስራቸው እሱ እንደሆነ ማስታወስ እንፈልጋለን። ከዛ በተጨማሪ ደግሞ አዳዲስ መንገዶች እንዲጠቀሙ ማሳየትም ፈልገን ነው እንዲህ እየጀመር ነው በማህበራዊ ድረገጾች ላይ ብዙ አይነት ሰው ማግኘት ይችላሉ። በብዙ አይነት መንገዶች ሰውን መልእክቱ እንዲገባው ማድረግ ይችላሉ። ግን እስካሁን እንደዚህ አይነት እንቅስቃሴ አላየንም። ሰውም እየተሰላቸ ነው። ስለዚህ በየጊዜው እንቅስቃሴ እያደርጉ ሰውን ማነቃቃት እንደሚችሉ ማሳየት እንፈልጋለን። አሁን ይህም እያሰብ ነው። አሁን በዚሁ ለማስተሳሰል እስኪፈቀድ እንቀጥልና በራሳችን ተሰባስበን ለሴቶች የሚጣበቅ ህጋዊ የሆነ ድርጅት መመስረት እያስብን ነው። ዶክተር ሄለንም የሴቶች ጉዳይ ከዚህ በላይ እየተገፋ ሊቆይ አይችልም ትላለች። ሰው እንዲነጋገርበት እንፈልጋለን። የመንግስት አካላት ላይ ጫና መፍጠር ነው የምንፈልገው። ከዛ አልፎም ግን ለውጥ መምጣት መቻል አለበት። የህብረተሰቡን አስተሳሰብ መቀየር መቻል አለብን። ህግ ላይ ያሉ ክፍተቶች እንዲስተካከሉ እንፈልጋለን። ስለዚህ ይሄ እያሰብነው ሲቪክ ሶሳይቲ አለ ያየ ሙያ የተሰባሰብን ጓደኛሞች ነን ያለ ነው። አሁን ሶስታችንም ሆነ ብዙ ቢሮዎችን ስናናገር ነበረ። እዚህ ጉዳይ ላይ ያገባቸዋል ብለን ያሰብ ናቸው ሶ የነበረው ምክንያት አሁን ጊዜው አይደለም፣ ነው አገሪቱ ያለችበት ሁኔታ ምቹ አይደለም ነው የሚባለው። ስለዚህ መንግስት፣ መች ነው ለሴቶች ጉዳይ ጊዜው የሚሰጠው? ነገ አይደለም ምን ከነገ ወዲያ አይደለም ዛሬ ነው። ልክ ከሌሎች ጉዳዮች እኩል የሴቶች ጉዳይ ትኩረት እንዲሰጠው መንግስት እንፈልጋለን። በመጨረሻም ጸዲና አባዴ የጥቃት ሰለባ የሆኑ ሴቶች ወደ ህግ ጉዳያቸውን እንዲያቀርቡ ጥሪዋን ታቀርባለች። መስጠ የምንፈልገው መልዕክት ቢኖር ለሴቶች በተለይ እንዲህ አይነት ጥቃት እየደረሰባቸው ለማንም ተናግረው የማያውቁ ካሉ መናገር የሚከብዳቸው ነገር ካለ እኛ ከጎናችሁ ነን። ለሰው መናገር አትፍሩ። ህጉም ከእናንተ ጋር እንዲሆን መንግስትም ህዝቡም ከጎናችሁ እንዲሆን አብረን እንስራ። እናንተ ስትወጡ ነው ሰው የሚያውቀው። ለአሜሪካ ድምጽ ሬዲዮ፣ ኤደን ገረመው፣ ዋሽንግተን ዲሲ